የባለ ብዙ ቀን መሳቦች መንሪያ ጅም የአብሮ ጎዳና ጋቢና፣ ቪኦኤ፣ የአዲሱ ትውልድ ድምጽ። ሰላም በእናንተ ይሁን፣ ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ አብረንሽን ቀጣዮቹን ጉዳዮች እናሰማችኋለን። በኮሮና ቫይረስ በርካቶች በተጠቁባት ጣሊያን የሚኖሩ ኢትዮጵያን ሁኔታ እንጠይቃለን። ሰላምታ እንኳ መለዋወጥ የማትችልበት ሰዓት ነው ላይ ያለነው በጣም ያስፈራል። በኢትያ ርገው ነው የሰማናት። በጣሊያን ሮማ ነዋሪ ናት። ሙሉ ቤታችን ይሰማል። በሰሜን ሸዋ እነዋሪ ከተማ ሰዎች ስለተጎዱበት ክስተት የሚናገር ዘገባም አለን። የሰው ሕይወትም የጠፋ ነገር የለም በአካል ጉዳትም የደረሰ ነገር ምንም ነገር የለም። የሰው ውጭ ተርቅ ምንም የተነካ ነገር የለም። አደለም ሰው አካል ስጋ ላይ ያረፈ ነገር ይቅርና አንዋሪ በምትገኝበት ወረዳ አስተዳደር የሆኑትን ተሾመ ተገኝ ነው የሰማ ናቸው። ሙሉ ዘገባው በተመሳሳይ በምሽቱ ይደመጣል። ትናንት የጀመርነው የአባይ ዳር ነዋሪዎችን የሕይወት መልክ የሚያስቃኘው ዘገባ ተከታይ ክፍልም በምሽቱ ይደመጣል። ሌሎች መሰናዶዎችም አሉ። ሀብታሙ ዝዩ ማስተናግዳችኋለሁ። በመቀጠል ደግሞ አጫጭር የዓለም ዜናዎች ይሰማሉ። ጽዮን ግርማ አመሰግናለሁ ሀብታሙ አላና አብሬያችሁ ቆይ ያለው ደቡብ አፍሪካ የመጀመሪያው በሀገር ውስጥ የተላለፈ የኮሮና ቫይረስ በሽታ መኖሩን ገልጻለች። አንድ ውስተኛ መኖሩን ከሳምንት በፊት ካስታወቀ በኋላ ነው በአገር ውስጥ የተላለፈ የኮሮና ቫይረስ በሽታ መኖሩን ያስታወቀችው። እስካሁን ባለው ጊዜ ከሀገሪቱ ዘጠኝ ክፍለ ግዛቶች ቢያንስ በአምስቱ አስራ ሰባት በኮሮና ቫይረስ የተያዙ ሰዎች መኖራቸው ታውቋል። በሌላ ዜና ደግሞ የሀገሪቱ ወታደራዊ ሀይል ውሃን ያሉትን ከ ቫይረሱ ነጻ የሆኑ 122 ደቡብ አፍሪካውያንን ወደ ሀገራቸው ለመመለስ እየተዘጋጀ መሆኑ ታውቋል። ውሃን ኮሮና ቫይረስ የተገኘባት የቻይና ከተማ መሆኑ ይታወቃል። የዩጋንዳ የጤና ሚኒስትር ዶክተር ሩት አሴንግ በኮሮና ቫይረስ ወደ ሀገሪቱ እንዳይገባ ለመከላከል የሚያስችል አዲስ እርምጃ እንዲወስድ ሀሳብ አቅርበዋል። ኡጋንዳ ውስጥ ኮሮና ቫይረስ መግባቱን የሚያረጋግጥ ሁኔታ ባይኖርም አንድ ሺ ስድስት መቶ ኡጋንዳውያን የሚገኙባቸው ዓለም አቀፍ መንገደኞች በከፍተኛ አደጋነት ታይተው ቁጥጥር የተደረገባቸው ነው ብለዋል። ዶክተር ሩት በዓለም የጤና ድርጅት እንዲሁም በዩናይትድ ስቴትስ የምግብና የመድኃኒት አስተዳደር የተፈቀደ ኬሚካል ከውጭ ሀገራት በገቡት መንገደኞች ላይ ጉዳይ የአውሮፕላን ማረፊያ እንዳሉ ለመርጨት ከሲቪል አቪዬሽን ባለስልጣን ጋር እየሰሩ መሆናቸውን የጤና ጥበቃ ሚኒስቴሯ ገልጸዋል። ምን አይነት ኬሚካል ለመርጨት እንዳሰቡ የዩጋንዳ ባለስልጣኖች አልገለጹም። በዓለም ዙሪያ ያሉትን መንግስታት የኮሮና ቫይረስ በግዛቶቻቸው መዛመትን ለመገደብ እና ከውጭም እንዳይገባ ለመግታት በሚያደርጉት ጥረት የጉዞ ገደቦች እያደረጉ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት ማታ በቴሌቪዥን ባደረጉት ንግግር በቅርቡ የአውሮፓን እና ሸንገን አካባቢ የጎበኝ የውጭ ሀገር ተወላጆች ዩናይትድ ስቴትስ እንዳይገቡ እገዳ ጥለዋል። አስተዳደራቸው ኢኮኖሚውን አስመልክቶ ስለሚወስደው እርምጃም አንስተዋል። የሀገሪቱ ዲሞክራሲያዊ ፓርቲ መሪዎች በሀገሪቱ ሰፊ የምርመራ ተግባር ለማካ ማካሄድ የሚያስችል ውጤት ለመፍጠርም በቂ ጥረት አልተደረገም፣ በማለት መንቀፋቸው አልቀረም። የኮሮና ቫይረስ መዛመትና በኢኮኖሚ ላይ የሚያስከትለው ችግር በአለም ዙሪያ ያሉት ባለ ሀብቶችን ባሳሰበበት በአሁኑ ወቅት ዩናይትድ ስቴትስ የአክሲዮን ገበያ በማሽቆልቆል ጀምረዋል። አድማጮች ለሰአቱ የያዝናቸው ናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዘገባዎቻችን ጋር አብራችሁን ቆዩ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የኮሮና ቫይረስ በከባዱ ካጠቃቸው አገራት መካከል አንዷ ጣሊያን ናት። በአስር ሺዎች የሚቆጠሩ በቫይረሱ ተይዘዋል፣ ከስምንት መቶ በላይ የሚሆኑት ሞተዋል። ሀገሪቱ የቫይረሱን መዛመት ለመግታት የተለያዩ እርምጃዎችን እየወሰደች መሆኑ ተሰምተዋል። ለመሆኑ በዚያ የሚኖሩ ኢትዮጵያን ሰሞን ምን ይመስላል? ወደ ቤቲ አርጋው ከደቂቃዎች በፊት ደውዬ ነበር። ቤቲ በጣሊያን ዋና ከተማ ሮማ ውስጥ ነዋሪ ናት። በጣም በጣም ተጨንቅላል። በጣም ነው የሚያስፈራው ማለት አንተ ከምታውቀው ሰው ጋር ራሱ ሰላምታ እንኳን መለዋወጥ የማትችልበት ሰዓት ላይ ነው ያለነው። በጣም ያስፈራል። እግዚአብሔር ይርዳን ነው የምንለው። በጣም ነው የሚያስፈራው። ሁላችንም ተጨንቀናል። በጣም ነው የሚያስፈራው። በነገራችን ላይ እኔም ስራ ነበረኝ፣ ግን አሁን ስራቻ ልጆችም ስላሉኝ ለልጆችም ለጓደኞቼም ላለማስተላለፍ ቤት ስራ ትቼ ቁጭ ብዬ ያለሁኝ። ቤቲ፣ በአሁኑ ሰዓት ሮማ ያለውን ድባብ እስቲ በተወሰነ ደረጃ አጋሪን። ምክንያቱም ጣሊያን በኮሮና ቫይረስ ምክንያት በከፍተኛ ሁኔታ ከተመቱ ሀገራት መካከል አንዷ መሆኗ እየተነገረ ነው። ያው እኛ ከቤት አትውጡ ከተባልን ወደ ሶስት ቀን ምናምን ሆናል፣ ግን ትናንትና የበለጠ አዲስ ህግ አውጥተዋል። ብዙ ሬስቶራንቶች፣ ባሮች ተዘግተዋል። የክፍት የሆነው በአሁኑ ሰዓት ያው ሱፐር ማርኬትና ፋርማሲ፣ የልብስ ማጠቢያ ቦታ ምናምን ብቻ ነው እንጂ ሌላው ነገር በጠቅላላ ተዘግተዋል። ስለዚህ የስራ ቦታዎች ዝግ ናቸው ማለት ነው። በአሁኑ ሰዓት ስራ ቁሟል ማለት ነው። አው ብዙ ማለት ቤት ውስጥ ስሩ ነው የሚባሉት። አሁን ቢሮ ምናምን የሚሰሩ ሰራተኞች ቤት ውስጥ እንዲሰሩ ባንክና ፖስታ ቤት ግን ክፍት ነው እነሱ ለምን ህዝብን ስለሚያገለግሉ ማለት ነው እነሱ መዝጋት አይችሉም በተቻለቸው አቅም ከቤት አትውጡ ነው የሚባለው ለምን በወጣን ሰዓት ቫይረሱ ያው ሰላሳ ደቂቃ ያህል አየር ላይ መቆየት ስለሚችል አትውጡ ብለውናል ከቤት እንግዲህ ጣሊያን እንደሚታወቀው በርካታ ኢትዮጵያውያንና ኤርትራውያን የሚኖሩበት ሀገር ነው በህገወጥ መንገድ እንዲሆን ይችላል በህጋዊነትም በዚያ አገር ውስጥ እየኖሩ እየሰሩ ይኖራሉ ይሄ የኮሮና ቫይረስ በተለየ ሁኔታ በኢትዮጵያውያንና ኤርትራውያን ስደተኞች ላይ የተወው ጫና አለ ወይ? እስቲ የተወሰነው ናገሪን እስካሁን ድረስ እንግዲህ ምናልባት ምናልባት ዜና ላይም ላይ ያወጡት ይችላሉ እንደ እግዚአብሔር ፈቃድ ሆኖ እስካሁን የታመመ አበሻ ኢትዮጵያዊም ኤርትራዊም አልሰማንም፣ እስካሁን ድረስ ማለት ነው። ራሳችሁን አሁን ከኮሮና ቫይረስ ለመከላከል እዛ ያለው የኢትዮጵያ ማህበረሰብ ስለ ሁኔታ ውስጥ መረጃ ከየት ነው የምታገኙት? ያው ዜና እያየን ነው እንጂ ስለ ስለ እንደዚህ ነገር ማለት ደውሎ የሚያናግረንም ሰው የለም። ከማንም ጋር አንነጋገርም። እንደዚሁ ብቻ ከጓደኞቻችን ጋር ስልክ እየተደዋወልን ኢንፎርሜሽን። በጣሊያን ሮማ ወደሚገኘው የኢትዮጵያ ኤምባሲም ደውዬ ያለው የኤምባሲው የፐብሊክ ዲፕሎማሲ ተጠሪ አቶ ደሳለኝ መኮንን ሁኔታውን መሰረት ያደረገ የኤምባሲያቸውን ወቅታዊ እንቅስቃሴ አጋርተውኛል። እያደረግን ያለ ነው በፔጃችን በፌስቡክ ፔጅ ባለውን የመገናኛው ሰሮች ጭምር ኮሚኒኬት እያደረግን ነው እና ቢሮአችንም ክፍት ነው። የመንግስትን እየተከታተልን መንግስት የሚያወጣቸውን ነገሮች አስፈላጊውን ድጋፍ እያደረገ ነው። መንግስት ከነ መረጃ ማድረስ ነው የሚፈለገውን ማለት የፈለጉትን ነገር ሁሉ ለማገዝ ቢሮአችንም ክፍት ነው። ዛሬ ቀደም ብላችሁ በፌስቡክ ገጻችሁ ላይ የስራ ሰአታችሁንም ማስተካከላችሁን ተናግራችኋል እና ይሄ የሆነበት ምክንያት ምንድን ነው? አዲሱ የስራ ሰአትስ እንዴት ነው የሚሆነው? ሰዎች እንዴት ነው ከእናንተ ጋር መገናኘት የሚችለው? መቼ መቼ ነው የስራ ሰአት? እንዳሳወቅ ነው በፔጃችን ያለ ቆንስላሴክሽን ነው። ያ ደግሞ የቆንስላሴክሽን አሁን ሰው እየመጣ አይደለም። ቪዛ ምናምን ጠይቆ እየመጣ ስለ አይደለም ሁለት ቀን ብቻ ያደረግ ነው። ለዛ ነው ቢሮ እንዳለ ኤምባሲው ግን ስራውን ይቀጥላል። በተለየ ዲያስፖራ እሱ ሁለት ቀን ምናምን ተብሎ አልተገለጸም በዛ ላይ። ስለዚህ አቴኔ ታይም የስራ ሰዓት ክፍት ነው ማለት ነው። እስከ አሁን ድረስ ከኢትዮጵያን እዛ ከሚኖሩ ኢትዮጵያን ስደተኞች ኮሮና ቫይረስ ጋር በተገናኘ የተያዘ ሰው ወይንም የሕክምና እርዳታ ያስፈልገኛል ብሎ ወደ እናንተ ያመለከተ ወይም የጠየቀ ሰው አለ የለም? አሁን ድረስ እየጠየቀ ሰው የለም። በምን ሁኔታ ነው ማድረጃውን በዚያ ለሚኖሩ የኢትዮጵያ ማህበረሰብ አባላት ለማድረስ ያስባችሁ? ፔጅ ላይ መጠቀም እንችላለን። ልክ አንተን እንዳይኸው ከአሁን በፊት የምንገናኝባቸው እንትኖችም አሉ፣ ማህበራት አሉ፣ ኮሚኒቲዎች አሉ፣ ኦልረዲ ቻናሎች አሉ። ያን ያህልም ደግሞ እንትን አደለም ማለት ሉዝ አደለም ኮሚኒኬሽናችን። እስካሁን ችግር እየደረሰ የለም። ይህን አንተ የጠየቀውን የተመለከተ ኢትዮጵያውያን ሆነው እንደዚህ ችግር ውስጥ ነን ያለ ሰው የለም። ከዚህ በኋላም እንደዚህ አይነት ነገር ካለ በየትኛውም ጊዜ ለማገዝ ዝግጁ ነን። ኤምባሲውም ክፍት ነው፣ በየትኛውም ጊዜ ልክ ማንኛውንም ቻናል ተጠቅሞ እገዛ መጠየቅ። በዚያ የሚኖሩ ሌሎች ኢትዮጵያንን ሀሳብ በቀጣይ መሰናዶቻችን ውስጥ ለማካተት እንጥራለን። ጋቢና ይቀጥላል። ከአሜሪካ ድምፅ ራዲዮ በትናንት ምሽት መሰናዷችን ከአስቴር መስጋናው ጋር ወደ አባይ ዳር አቅንተን በዚያ ከሚኖሩ ኢትዮጵያውያን ጋር ቆይታ አድርገናል። የሀገራት የውዝግብ ምንጭ ከሆነው ወንዝ ያን ያህል የተጠቀሙ የማይመስሉት ነዋሪዎች በወንዙ ላይ በሚሰራው ግድብ ግን ተስፋ ጥለዋል። እነሆ ቀሪ ዘገባው። አቶም ቢያለበየነ ያለበየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እምቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ። በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ከ20 ፐርሰንት አይበልጥም። የእነሱ ገጠር ከተማ ተደምሮ መቶ ፐርሰንት ነው። ሌላው የንጹሃ መጠጣ አቅርቦትን በተመለከተ የግብጽ አሁንም 100% በገጠር በከተማ ሲያደርሱ ኢትዮጵያ ውስጥ ግን በአማካኝ ከ ፐርሰንት የማይበልጥ በተለይም በገጠር የተለያዩ ጉርጓዶቹን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው፣ ምንም አይነት አቅርቦት የለም ብሎ መናገር ይቻላል። ሶስተኛ ላይ የመስኖ ግብፅና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብፅ 4.3 ሚሊዮን ሄክታር ነው። በአጠቃቀም ኢትዮጵያ ከ5 ፐርሰንት በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው። አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው። በወሰን ተሻጋሪ ወንዞች ላይ ሶስት መሰረታዊ መርሆዎች አሉ። ምክንያታዊነትና ፍትሐዊነት፣ በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራት መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆዎችን ተከትላ ነው ኢትዮጵያ ግድቡን የገነባቸው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ ቢያለ። የህዳሴ ግድብ በሚጀመርበት ሁለት ሺህ ሶስት ላይ በንጽጽራዊ ኢትዮጵያ የተረጋጋ ፖለቲካ ምጣኔ ሀብቷ የምጣኔ ሀብት እድገቷም በተሻለ ሁኔታ ይነገርለት የነበረውና ንጽጽራዊ የሆነ ሰላም መረጋጋት የነበረበት ነበር። በሀገር ደረጃ ከግብፅ አንጻር ይሄ በሚጀመርበት ሰዓት ስናየው እንግዲህ የዚህ የአረብ ዓለም አብዮት ግብፅን የሚያመሰና ለብዙ ጊዜ በስልጣን የነበሩትን ሙባረክን ከስልጣን ያወረዱበት ወቅት እና አገሪቷ በፖለቲካ አለመረጋጋት በኢኮኖሚ አለመረጋጋት እንዲሁም በአረብ አገራት ላይ የነበረባት ተቀባይነትም ተጽዕኖም ጥያቄ ውስጥ የነበረበት ነበረ። አሁን በምናይበት ሰዓት እኛ ሃይማኖታዊ በሆነው በብሄር ደረጃ ያለው ግጭቱና ይሄ የፖለቲካ አለመረጋጋቱ በጣም ለነሱ መልካም አጋጣሚ ለግብጾቹ የፈጠረ ይመስለኛል። ሁለተኛ ኢኮኖሚውን በምናይበት ሰዓት የዚህ የዋጋ ግሽበቱም የውጭ ምንዛሬ እጥረቱም ከኛ ጋር የተፈጠረ ክፍተት ለግብጾቹ ደግሞ እንደ መልካም አጋጣሚ የተወሰደ ነው። በዓለም አቀፍ ደረጃ በምናይበት ሰዓት አሜሪካ ሲጀምር ለተሮሪዝም ሰጥተው የነበረው ትኩረት አሁን ወደ መካከለኛው ምስራቅ ሰላም ለብልጽግና የሚል በተለይም አዲሱ የአሜሪካ ፕሬዚዳንት ይዘውት የመጡት እቅድ የኢትዮጵያን ስትራቴጂክ አሊያንስ ቀንሶ ለግብጽ ያንን ጉዳይ ለማስፈጸም ወሳኝ ጉዳይ ሆኖ መጥቷል ማለት ነው። እና ግብጽን ደግሞ በምናይበት ሰዓት በአሁን በተሻለ የፖለቲካ መረጋጋት ውስጥ ይገኛሉ። ስለዚህ ኢትዮጵያና ግብጽ ውስጥ ያለው አጠቃላይ ሁኔታና በዓለም አቀፍ ደረጃ ያለው ሁኔታ በምናይበት ሰዓት ለግብጽ የሚያመዝን ሆኖ ተገኝቷል ማለት ነው። አሁን ያለው ወቅታዊ ሁኔታ ኢትዮጵያ አሁን የያዘችውን አቋም አጠናክራ በዲፕሎማሲው ላይ መስራት ይጠበቅባታል ሲሉም ይመክራሉ። አቶ ቢያለ ናይል ጉዳይ የኢትዮጵያ የህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የመብት ጉዳይ ነው የሚለውን አጥብቆ መያዝ ከኢትዮጵያ ይጠበቃል። የህዳሴ ግድብ ዛሬ የደረሰበት ላይ የደረሰው አሜሪካም ፈቅዳም አይደለም፣ ግብጽም ፈቅዳም አይደለም። ስለዚህ በራሳችን አቅም ራሳችን ሉዓላዊነት ወሰን ውስጥ የተሰራ ስለሆነ ያንን በደንብ አጠንክሮ መሄድ የሚጠበቅ ነው። መሰረታዊ ጉዳይ ይህንን ውሃ ከመጠቀም አንጻር የውስጣችን ነው እና በዚህ በሃይማኖት በብሔር የተከፋፈለውን በአጠቃላይ ወደ አንድ የሚያመጣ ስራ መስራት መልካም አስተዳደሩን ማስፈን ዲሞክራሲውን ማስፈን በጣም የሚጠይቅ ነው። ሌላው በዲፕሎማሲው መልክ አሁን ግብጾቹ አረብን የአረብ ሀገራትን ከያዙ ኢትዮጵያ ደግሞ በአፍሪካ ህብረት አማካኝነት ይህንን የመያዝ ኢጋድን የመያዝ መሰል የዲፕሎማሲ ስራና ና በካውንተር ባላንስ የሚያደርግ እነ ቻይናንም እነ ራሽያንም እንዲህ አይነት የዲፕሎማሲ እንቅስቃሴ አጠንክሮ መሄድ። ሌላው መጨረሻ ላይ የግብጽ አጠቃላይ እንዲህ አይነት ፉከራ ያሁን አይደለም ጦርነት እንገባለንም የድሮ ነ ሞክረውም ይታወቃል። ከ1832 እስከ 1868 ድረስ ወደ 16 ጊዜ የሚሆን ጦርነት ኢትዮጵያና ግብጽ አካሂደው ያውቃሉ። እና በዚህ በ16ቱም ጦርነት ኢትዮጵያ አሸንፋለች። እና ዛቻውም ሆነ ጦርነቱ አሁን የተጀመረ አለመሆኑን በደንብ ግንዛቤ መያዝ እና ለሚመጣው ነገር ምንም እንዳልሆነ የፈለገውንም ያህል ቢሆኑ ይህንን የምናየውን ወንዙን ምንጩን መቀየር አይችሉም። እነሱ ምንም ቢመጣ ውሃው ከኛ ጋር ነው። የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ ከአደራዳሪነት የአዛዥነት መንፈስ የታየበት ነው ያሉት ደግሞ በባህር ዳር ዩኒቨርሲቲ በውሃ ምህንድስና ትምህርት ክፍል የውሃ ምህንድስና መምህር ዶክተር አሰግደው ጋሻው ናቸው። ግብፅን ጨምሮ በኢኮኖሚ ያደጉ ሀገራት መነሻቸው ውሃን የመጠቀም ሚስጥር መሆኑን ጠቅሰው ኢትዮጵያም ድርሻዋን የመጠቀም መብቷን ሊረጋገጥላት ይገባል ብለዋል። ህዝብም እየበዛ ነው። አሁን በዚህ ሰዓት ዝም ብለሽ ዝናብ ጠብቀሽ የምትኖር ይኖረው አይደለም። ዝም ብለሽ ተፈጥሮ የሰጠሽን ነገር በአግባቡ የመጠቀም ቴክኖሎጂ መጠቀሞች የግድ ነው። ከዛም አንጻር ነው ሌሎችም ሀገሮች አብረው ተስማምተው ናይል ቤዚን ኢኒሼቲቭ በሚባል በዛ ስር የሆነ ስምምነት ህግ፣ ዓለም አቀፍ ህግ የሚሆን ነገር እየተደራደሩ ያሉበት ስድስት ሀገሮች የፈረሙበት፣ አራቱ ደግሞ በሀገራቸው ህግ አድርገው ያጸድቁበት ሁኔታ አለ። ከዛ በኋላ ናይል እንዴት እንጠቀም፣ በእኩልነት እና በፍትሃዊነት እንዴት እንጠቀም የሚል ህግ ይወጣል ተብሎ እየጠበቀ ነው። ይህን በማድረግ ኢትዮጵያ ከፍተኛውን ድርሻ ትወጥታለች። ግብጾች ምንድን ነው አሁን እዚህ ደረጃ ደርሳቸው በኢኮኖሚ የተሻለ የሆኑት አስዋን ግድብም ከገደቡ በኋላ ሱዳኖችም ግድብ ገድበው ነው? ሌሎች ሀገሮች በአለም ላይ ያሉ ሀገሮች በሙሉ አሜሪካንም ሌሎች አደጉ ትባያች መጀመሪያ ላይ የወተር ኢንፍራስትራክቸር ሰርተው ያደጉት ከዛ አንጻር ውሃው ሀብታችን ነው። ያለ ውሃ የሚሆን ነገር አይደለም። የዛሬ ሀያ አመት ሰላሳ አመት በፊት ስልሳ ሀምሳ ሚሊዮን ህዝብ ነበር፣ አሁን በእጥፍ አድጓል። ይህን ህዝብ ለመመገብ ውሃው ማልማት ምንም ጥያቄ የለውም። ሀይል ያስፈልጋል፣ ምግብ ያስፈልጋል። ኑሮ ላይ በጣም ከፍተኛ ንት ውስጥ እያለ ያለ ምክንያቱም አስራ አምስት ሺህ ጌጋዋት አወር ነው የሚገኘው ይሄ ማለት በአመት ቢያንስ አንድ ቢሊዮን ዶላር ሊያስገኝ ይችላል። ቀደም ነገሮች የተጠኑ ሌሎች አሉ። ወደ አርባ ሺ ጌጋዋ ታወር ማምረት ይቻላል። ያ ማለት ወደ ብር ሲቀየር በአመት ኢትዮጵያ አምስት እና ስድስት ቢሊዮን ዶላር የማግኘት እድል ከሃይድሮ ፓወር ብቻ ሌላው አሳው፣ የመጓጓዣው፣ በተወሰኑ መስኖዎች እነኝ እነኝ ነገሮች ሁሉ እንዳሉ ሆነው ማለት ነው። ይሄ ግድብ ለኢትዮጵያ ዝም ብሎ ሃይድሮ ፓወር ብቻ አይደለም። እስከ ዛሬ ድረስ እንዳንጠቀም ያደረጉ በርካታ ነገሮች አሉ። ይህን ግድብ ገደብን ማለት ትርጉሙ ብዙ ለኢትዮጵያ ኃይል ማመንጨት ብቻ አይደለም፣ የሉዓላዊነት ጉዳይ ነው፣ በተፈጥሮ ሀብት የመጠቀም መብትን ማስከበር ጭምር ነው። ስለዚህ ኢትዮጵያን ይህን ታስበው ግድቡን በአግባቡ መጨረስ ግብጾችም እንደማይጎዱ ያውቁታል። በዚህ ግድብ እንደማይጎዱ በደንብ ጠንቀቁ ያውቁታል። ማደግ እንድንፈልግ እንድናደግ ስለማይፈልጉ ነው። ጥያቄ የለውም። ካደግን ከግድቡ በላይ ሌሎች ስራዎች ይሰራሉ የሚል ፍራት ስላላቸው ከዛ ጻር ነው እና ያንን መተማመን ያስፈልጋል። በታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል ድርድሩም በሶስት ሀገራት፣ በግብጽ፣ በሱዳንና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል። የኢትዮጵያ ህዝብም ለግንባታው መጠናቀቅ አስፈላጊ ድጋፍ እንዲያደርግ በሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴ እና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር i now, not know them i am fool the i'm i i በመከታተል ላይ ያላችሁት ጋቢናን ነው። ከአሜሪካ ድምፅ ራዲዮ አብራችሁን ስለሆናችሁም እናመሰግናለን። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በእነዋሪ ከተማ ከ20 ዓመታት በላይ አገልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን አጥቢያ ላይ የደቦ ጥቃት መድረሱንና ሦስት ምዕመናን መጎዳታቸውን የቤተ ክርስቲያኑ ፕሬዚዳንት መጋቢ ይልማ ዋቄ ለአሜሪካ ድምፅ ገልጸዋል። በጥቃቱም ቤተ እምነቱ ሙሉ በሙሉ መቃጠሉን ገልጸዋል። ለጥቃቱ መነሻ ምክንያቱ ምን እንደሆነና ጉዳት ያደረሱትን አካላት ለይቶ ለሕግ ለማቅረብ የምርመራ ቡድን ተቋቁሞ በመጣራት ላይ መሆኑን ደግሞ እነዋሪ በምትገኝበት ወረዳ አስተዳዳሪ የሆኑት አቶ ተሾመ ተገኝ ለአሜሪካ ድምፅ ራዲዮ ተናግረዋል። ጽዮን ግርማ። የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ፕሬዝዳንት መጋቢ ልማ ዋቄ በሞረትና ጅሩ ወረዳ ነዋሪ ከተማ በቤተ ክርስቲያናቸው ላይ ደረሰ ያሉትን ጥቃት ለአሜሪካ ድምፅ በስልክ ሲያስረዱ ለጥቃት የተዘጋጁ ሰዎች በድንገት የቤተ ክርስቲያኑን ግቢ ወረሩት ይላሉ። መጋቢት ሁለት ሺ አስራ ሁለት ማለት ነው በእኛ አቆጣጠር። በግምት ከቀኑ አስራ አንድ ሰዓት የሚሆኑበት ጊዜ የተወሰኑ ሰዎች እንደ ቡድን እንደ ህዝብ ተከማችተው ፕሮ በመር ሙሉ ወንጌል ቤተ ክርስቲያን ግቢ ውስጥ በኃይል በመግባት በቤተ ክርስቲያን ውስጥ በነበሩ ሶስት ሰዎችን ደብድበዋል ጎርቷቸዋል፣ ጉዳት አደርሶባቸዋል። እነዚህ እንግዲህ ሶስቱ ሰዎች የቤተ ክርስቲያናችን አካላት አሁን ለከፍተኛ ሕክምና ወደ ደብረ ብርሃን ሪፈራል ሆስፒታል ተልቆ በሕክምና ላይ ይገኛሉ። እነዚህ በቡድን ገብቶ በቤተ ክርስቲያኒቱ ውስጥ ያሉትን እነዚህ የተገኙትን አባሎቻችንን ከመደብደብ አልፈው ቤተ ክርስቲያን ሙሉ በሙሉ አቃጥለዋል። የአምልኮ ቤቱን ሙሉ በሙሉ አቃጥለዋል። በቤተ ክርስቲያኗ ውስጥ የነበሩትን ከቃጠሎ የተረፉት አንዳንድ ቁሳቁሶችንም ደግሞ ሀብቶች በዛሬ ሁለት መጋቢት ሁለት ማለት ነው ተመላልሰው ወስደዋል፣ ዘርፈዋል እና ተከፋፍለዋል። በዚህ ጊዜ እንግዲህ በቤተ ክርስቲያኒቱ ሌላ ግንባታ እየተጠ ነበረ እነዚን ግንባታዎችም አፈርሷል። መኖቻችንም በየቦታው በየቤታቸው በፍርሃት ላይ ነው ያሉት። በጣም በከፍተኛ ጥረት ላይ እና በዚህ ወቅት ላይ እንግዲህ ከፍተኛ ጥቃት ሲያደርሱ፣ በአካባቢ ያሉ የጸጥታ ኃይሎች ድርጊቱን ለማስቆም ምንም ያደረጉት ጥለት አልነበረም ኃላፊነታቸውን አልተወጡም። ለአጥፊዎቹ ድጋፍ እና ከለላ በመሆን ይሄ ሁሉ ጥፋት እንደደረሰ በቅሬታ ያቀርባሉ። ስለዚህ ያለው ንብረት ሙሉ በሙሉ ነው የወደመው። ምናልባት እንደሰማሁት ከሆነ ከአንድ ሚሊዮን ብር በላይ የሚገመት ንብረት ብቻ ትወልና ሰዎቹን በሕክምና ላይ ይገኛሉ ማለት ነው። መጋቤ ይልማ መነሻው ምንድን ነው? ለደረሰው ጉዳት አካባቢው ሰው ግጭት ነበረ? በእምነቱ ተከታዮች እና በአካባቢው ሰዎች መካከል ቀደም ሲል የደረሰ ግጭት ነበረ ወይስ ምንድን ነው መነሻ ምክንያቱ? መነሻ ምክንያቱ በውል አሁን የታወቀ ነገር የለም፣ ግን ቤተክርስቲያኒቱ ከሀያ አመት በላይ ነው እዛ የኖረችው። አዲስ አይደለችም። በህብረተሰቡ ውስጥ ያለች ናት። በህብረተሰቡ ውስጥ በሰላም ስትንቀሳቀስ፣ አስፈላጊውን ማህበራዊ መንፈሳዊ አገልግሎት ስትሰጥ የቆየች ናት። እንግዲህ በዚህ ጊዜ ከአይሮ ሚተንዳቄ ጋር ይሁን ሰዎች እንዴት አድርጎ እንደገቡ እና በግን እንደሆኑ ፎቅ ነገሮች ከሆኑ የተጣራ ነገር የለም። ነገር ግን እንደምንሰማው አንድ የህክምና ቡድን በአካባቢው ላይ ከእስራኤል የመጡ የህክምና ቡድኖች በጤና ጣቢያ ከኛ ቤተክርስቲያን ውጪ በሆነ ህክምና እርዳታ ተዘጡ ነበር። እነሱንም እንደዚህ ጉዳት አደርሶባቸው ድንኳኖቻቸውን እንዳፈረሱ በዛ አይነት ነገር ነው የምንሰማው። ቤተ ክርስቲያኒቱ እነሱ ምንም ግንኙነት የላቸውም። እነዚህ ዛታ ሰጪ ሀኪሞች የተባሉትም ከኛ ቤተክርስቲያን ጋራ ምንም አይነት ግንኙነት የላቸውም። እነዚህ ሰዎች እንግዲህ ወይ ፕሮቴስታንት ሊሆኑ ይችላሉ ወይ ሌላ የጂዎሽ ሃይማኖት ሊሆኑ ይችላሉ። ነገር ግን የእኛም ቤተ ክርስቲያን ለማቃጠል ከእነሱ ጋራ ምንም አይነት ግንኙነት የላቸውም። መጋቤ ልማ እንዳሉትና ከሌላ የአካባቢው ነዋሪ ጠይቀን ባገኘነው መረጃ በአካባቢው የነጻ የሕክምና አገልግሎት ሊሰጥ የሄደ የሕክምና ቡድን በጤና ጣቢያው ለሶስት ቀናት የሕክምና አገልግሎት ሲሰጥ ቆይቷል። ለዚህ የሕክምና አገልግሎት የሚውል ድንኳን በመትከልም አገልግሎት ሲሰጥ ነበር። ነገር ግን ባልተፈቀደ ቦታ የሃይማኖት ስብከት በድንኳን ውስጥ ተካሂዷል ያሉ የሌላ እምነት ተከታዮች በደቦ ጥቃት ማድረሳቸውንና ድንኳኑን ማፈራረሳቸውን ነው መጋቤልማ የሚሉት። ለጥቃት አድራሾቹ ቁጣ መነሻ ምክንያቱ ይቢሄውን እንኳን በሕክምና ቡድኑና በቤተ ክርስቲያኒቱ መካከል ምንም ግንኙነት የለም ነው። በጉዳዩ ላይ ማብራሪያ እንዲሰጡን የወረዳውን አስተዳዳሪ አቶ ተሾመ ተገኝን ጠይቀን ነበር። ከዚሁ ጉዳይ ጋር በተያያዘ ከተዋቀረ አጣሪ ቡድን ኮሚቴ ጋር ስብሰባ ላይ መሆናቸውን ገልጸው መረጃ በሚገባ ከመጣራቱ በፊት ዝርዝር ጉዳይ ለመናገር ፈቃደኛ ሳይሆኑ ቀርተዋል። ነገር ግን በግርድፉ ከሰጡን መረጃ የደቦ ጥቃቱ ሲነሳ በከተማው እንደነበሩና መነሻው ምን እንደሆነ በማይታወቅ ሁኔታ ሴት፣ ወንድ፣ ወጣት አዛውንት አዛውንት ሳይል የከተማው ነዋሪ ሆ ብሎ መነሳቱን ተናግረዋል። በወቅቱም ለማረጋጋት ከፍተኛ ስራ እንደተሰራ ጠቁመዋል። በንብረት ላይም ጉዳት መድረሱን የሕክምና ቡድኑ የተከለው ድንኳንም መፈራረሱን ገልጸዋል። የፕሮቴስታንት ቤተክርስቲያን ብቻ ሳይሆን የጠፋው ከአምብ ከብል ተደርጎ የተሰራውን ጊዜያዊ ማደሪያ ድንኳንና ሼዶች ጭምር መቀዳደል ና ማቃጠል ሁኔታዎች አሉ እሱ ብቻ ላይ አይደለም ጊዜ የተወሰደ ሌሎችም ላይ እንደዚሁ በግፊት ገብቶ እርምጃ ለመውሰድ ጥረት ማድረግ ነበር የጸጥታ ሀይሉም የመሳሰለውን እንደዚህ ጠንከር ብሎ እንቅስቃሴ ማድረግ ሲጀምር ነው መቆም የጀመረው እና ዛሬም ላይ የተወሰኑ ሙከራዎች ነበሩ ጠዋት ላይ የጸጥታ ተቋሙ ጠንከር ብሎ እንቅስቃሴ ሲያደርግ ነው ጉዳዩ እንዲረግብና እንዲቆም የተደረገው እና የህክምና ቡድኑ የአንድ እምነት ተከታይ አይደለም ይላሉ እኛ የፕሮቴስታንትም አሉ ኦርቶዶክስም አሉ ውስጣቸው ህክምናውን የሚሰጡ ማለት ነው። አጣርተናል። የህክምና ቡድን ነው ህክምናውን የሚሰጠው። ይሄ ደግሞ የተውጣጣ ነው። ውጭ ማለ የውጭ ዜጎች ያሉበት፣ የሀገር ውስጥ ዜጎች ያሉበት የተውጣጣ ቡድን ፕሮቴስታንት አለበት ኦርቶዶክስ አለበት። ያ አይነት ነገር ነው ያለው። እንግዲህ ከአንድ ጫፍ ሃይማኖቱን ፕሮቴስታንትን ለመጉዳት ነው ተብሎ ስህተት ያለ መረጃ እንዳንሰጥ እኒያም አይነት ነገር ስላለ የምርመራ ቡድኑ ካጣራና እውነታ የሆነ መረጃ ካገኙ በኋላ እውነታውን ከምንሰጥ ጥሩ ነው። ለስንት ቀን ሰጥቷል? ይሄ ህክምና አገልግሎት ለስንት ቀን ቆይቷል? ከተማ ውስጥ በእኛ አቆጣጠር፣ በኢትዮጵያን አቆጣጠር በሀያ ዘጠኝ ስድስት ሁለት ሺ አስራ ሁለት ተጀመረ እስከ ሁለት ሺ አስራ ሁለት ለሶስት ቀን ያከል ተከታታይ ቆይቷል። ምን አይነት ህክምና ነበር የሚሰጠው? የጠቅላላ ህክምና አገልግሎት ነው የሚሰጡት። በተለይ በተለይ ከአንገት በላይ የጥርስ ህክምና፣ ጥርስን የማጠብ ጥርስን የመሙላት ጥርስን የመንቀል አይን፣ የዲቲ ሰርጀሪ ስራ ነው የሚሰሩት። ሌሎችም ህክምና አገልግሎቶችም ጭምር ይሰጣሉ። የመነጽር በተለያዩ ደረጃ ያሉ የመነጽር ስጦታ አገልግሎትም ጭምር ነው ሲሰጥ የነበረው። ሌሎችም አገልግሎት ይሰጣሉ። ለምሳሌ የማህፀን ህክምና፣ የወሊድ አገልግሎትም ጭምር ሌሎችም ጭምር ይሰጣሉ። ስንት ነበሩ ቁጥራቸው? የህክምና ቡድኑ የህክምና ቡድኑ ከውጭ የመጡ ዜጎች አሜሪካውያንና እስራኤልያን የሚሆኑት አስራ ሰባት ናቸው። በኢትዮጵያ ዜጎች የሆኑት እነሱን በውል ቁጥሩ ከመቶ በላይ ይሆናሉ። ቁጥሩን በውል ማስቀመጥ አልችልም። አሁን የተጎዳ በሰው ደረጃ እስ የተጎዳ ሰው አለ የሰው ህይወትም የጠፋ ነገር የለም። በአካል ጉዳትም የደረሰ ነገር ምንም ነገር የለም። የሰው እጅ ጨርቅ ምንም የተነካ ነገር የለም። አይደለም ሰው አካል፣ ስጋ ላይ ያረፈ ነገር ይቅርና፣ ሶስት ሰዎች ተጎድተው ሆስፒታል ተኝተዋል ብለውን ነበረ መጋቤ። ከውሸትም በላይ ውሸት መረጃ ነው ይሄ። በአጠቃላይ የህዝቡ ቁጣ እንዲቀሰቀስ ያደረገው ገፊ ምክንያት ምንድን ነው የሚሉትንና አጠቃላይ ሁኔታውን የሚተነትን መረጃ አጠናክረን ስንጨርስ ሙሉ መረጃ እንሰጣለን ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። አብራችሁን ስላመሻችሁ በጣም እናመሰግናለን አድማጮቻችን። በነገው ምሽት እንገናኝ። ከድምፅ መሐንዲሳችን ኤልያስ አስማረ ጋር በመሆን ሀብታሙ ስዩም በዚህ እሰናበታችኋለሁ። ደናደሩ ምንድነው ዝምታሽ? በክፉ በደግ ሳነብ ለያይ ያሳስቱሽ ነው ወይ

Tun raadiyoon eeviyoo'ee sagantaa afaan Oromooti